ታሳስ ሀያ ሰባት ቀን አስራ ዘጠኝ መቶ ዘጠና አራት አመተ ምህረት የሉቃስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ ሀያ የተጻፈውን ዝርዝር የእግዚአብሔር ቃል ተመልክተናል። ይህ ቃል የታሪክ መጀመሪያ እና የታሪክ መጨረሻ ነው ማለት ይቻላል። መጀመሪያነቱ በተስፋ ሲጠበቅ የነበረው ጊዜው ደርሶ አምላክ በቀጠሮ ስጋ ለብሶ ለዓለም መገለጡ፣ መጨረሻ የምንለው ደግሞ የሰው ሁሉ ድህነት በሱ ብቻ ስለሆነ ይህ ተስፋ በልደቱ ተጀምሮ በመስቀል የተፈጸመበት ስለሆነ ነው። ጌታችን እኛ እንደምናስበው መከራ የተቀበለበት ቀን አንድ ቀን ነው ብለን ነው። እንደሱ አይደለም። በፅምስ በመጠነ ህጻናት ተወስኖ በአጭር ቁመት በጠባብ ደረት ተወስኖ በድንግል ማህፀን ካደረበት ጊዜ ጀምሮ እስካረገበት ጊዜ ድረስ የተፈጸመው ስራ ሁሉ ለሱ መከራ ነው። እኛን ለማዳን የተፈጸመ የመከራ ስራ ነው። በተለይም ልደቱና ስቅለቱ አትኩሮ ለሚያዩ ይነጻጸራል። በዚያ ወራት ይላል ወንጌ አውግስጦስ ቄሳር ህዝቡ እንዲቆጠር አዘዘ። የመንግስቱን ገናናነት የግዛቱን ስፋት ለማወቅ ነው በሱ በኩል ያደረገው፣ ጥበቡ ግን የእግዚአብሔር ስራ ነበረ። እሱ ጌታ እንደተናገረው የእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነው። ሰማያዊ አባታችሁ ሳያውቅ ከእናንተ አንዱም አይወድቅም ብሎ እንደተናገረው የሰው ዘር የሆነ ሁሉ በሰው ደረጃ የተፈጠረ ሰው ተብሎ የተቆጠረ ሁሉ በደሙ ሊድንበት አምላክ ወደ ዓለም መምጣቱን የሚያመለክት ግልጥ ምስራችን ነበረ። ታዲያ በዛ ጊዜ እናቱ ሊጠብቃት በተፈቀደለት በጻድቁ የወሴት ቤት ነበረች በናዝሬት። በዚህ አልተወለደም። በዚህ ፈንታ ይህ ቁጥር ይህ የሕዝብ ቆጠራ አዋጅ ምክንያት ሆኖ ከዚያ ቤት እንዲወጣና ትንቢት ወደ ተነገረበት ቦታ እንዲሄድ ሆነ። ወይም የእሱ ፈቃድ ነበረ። መንገዱን ያውቀዋልና ጊዜው ሲደርስ አዋጅ ወጣ፣ ደውጣ ጻድቁ ዮሴፍና እናቱም ከዳዊት ወገን ስለሆኑ የዚህ ቆጠራ ደግሞ በየነገዱ በየዘመዱ እንዲሆን ስለታዘዘ ወደ ዳዊት ሀገር ወደ ቤተ ቤተልሔም እንዲሄዱ ተገደዱ እና ተሄዱ። ግን እዚያም ቢሆን ማደሪያ አልነበረም ከእንግዳው ብዛት የተነሳ። ይህን ብቻ አይደለም፣ በዚያ ጊዜ አንድ ሴት ለመውለድ ከደረሰች ከህዝብ መካከል የመውለድ መብት አልነበራትም። እና እሱ ግን እነዚህም ሁሉ ለመዋጀት የመጣ ስለሆነ ሥርቱን መሙላት ነበረበት። ስለዚህም ከቤት ወጡ። ቅድማያቶቻቸው ዳዊት፣ ሰሎሞን የነበሩበት ቤተ መንግስት ፈርሶ የከብቶች ማደሪያ ሆኗል። ግንቡ እዚያ ገባ። ቅዱስ ገብርኤል ሲነግራት በመስራቱ እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል ብሏት ነበረ። ለሱ የዳዊት ዙፋን ያ የበረት ግርግም ሆነ። የጠበቀው የዳዊት ዙፋን አልነበረም። ወደ ዳዊት ቤት ገባ። እዚያ ግርግም ላይ ተኛ። እሷ እንደ ታዘዘች ወደ እዚያ በረት ገባች። የምትወልድበት ሰዓት ደረሰ። ተስፋ ተፈጸመ። አምላክ ስጋ ለብሷል። እና በዚያ ቀን ምን ይቆጥሩ ቀን ይደርሳል በቅ በእግሩ ነውእና ቀኑ ስለደረሰ የመወለጃዋ ሰዓት ደረሰ፣ የበኩር ልጇን ወለደች። ይችላል ወንጌል የበኩር ልጇን ወለደች ሲል ሌላ ልጅ ምሯት አይደለም፣ ተቀዳሚ ተከታይ የሌለውን ያንኑ አንዱን ልጇን ወለደች ነው። በዛ ተግተው መንጋቸውን የሚጠብቁ እረኞች ነበሩ። የእግዚአብሔር መልአክ መጥቶ በመካከላቸው ቆመ፣ የእግዚአብሔር ብርሃን በላያቸው አበራ ይላል ወንጌል። ምን አይነት ብርሃን እንደሆነ እንኳን መናገር መገምገም አንችልም። ጊዜው መንፈቀ ሌሊት ነው። በዚያ ጊዜ የታየ ብርሃን ልዩ ብርሃን ነው። ፈሩ ነው የሚል ግርማ እንዳለው በዚህ እናውቃለን። ፈሩ፣ ደነገጡ፣ ተጨነቁ። ግን በመካከላቸው የቆመው የእግዚአብሔር መልአክ አይዟችሁ፣ አትፍሩ፣ ለእናንተና ለዓለም ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። እነሆ በዳዊት ሀገር፣ ዛሬ መድህን ክርስቶስ ተወልደዋል። እሱም ብሩክ አምላክ ነው አላቸው። ይህንን ሰምተው አጣጥመው ሳይጨርሱ ወዲያው ብዙ ሰራዊት ከሰማይ መጡ። አብረው ይዘምሩ ጀመረ። መዝሙራቸውም በሰማይ ለእግዚአብሔር ምስጋና፣ በምድር ሰላም ሆነ፣ ፍቅሩን ለሰው ልጆች እያሉ ይዘምሩ ነበር። ይህን ድንቅ ምስጢር ያዩ እረኞች ብፁዓን ናቸው። ነገር ግን በሚያውቁት፣ በሚረዱት፣ በሚችሉት አልነበረም። ከግርማ በላይ ነበረ እና መላኩ ግን ያጽናናቸው ነበረ። እስራኤል ተስፋ የምታደርገው መሲ ይመጣል ነው። መሲ ደግሞ አንድ ንጉሥ ነው። አንድ ነጻ አውጪ ነው። በእግዚአብሔር ሀሳብ ግን መሲሁ ሞትን ድል ነስቶ መላውን ዓለም ነጻ የሚያወጣ እንጂ የአንድ መንደር ጠላት ተዋግቶ አጥቅቶ የአንድ መንደር ሕዝብ ነጻ የሚያወጣ አልነበረም። ስለዚህ ነው መልአኩ መድህን ክርስቶስ ተወልዶላችኋል፣ መድኃኒት ክርስቶስ ትወልዷል ያለው። መድኃኔ ዓለም የሚባል ስሙ ከዚህ ነው የተመሰረተ። መድህን ማለት በግዕዝ ቋንቋ አዳኝ ማለት ነው። አንድ ላይ መድኃኔ ዓለም ማለት የዓለም አዳኝ አለምን ያዳነ ማለት ነው። እና ይህንን ስም ቤተ ክርስቲያናችን ያወረሰችን ከዚህ የወንጌል ቃል ተቀብላ ነው። ዘውቱ እግዚ ቡሩክ እሱ ቡሩክ አምላክ ነው ብሎ አረጋገጠላቸው። ይህንን ነው አይሁድ እስካሁን ጆሯቸው ያልሰማው። በእለተ ልደትም መስማት አልቻሉም፣ በእለተ ስቅለትም መስማት አልቻሉም። እና መላኩ ይህንን እንዲህ አጋኖ የነገራቸውን መድህን ነው ቡሩክ አምላክ ነው ያላቸውን በበረት በግርግም ላይ ተኝቷል በጨርቅ ተጠቅሏል አውራጣቱን ታስሯል ነው ያላቸው። እንደተናገረው ቃል ከሆነ ልብሰ መንግስት ለብሷል፣ ዙፋን ተዘርግቶለታል በዚያ ላይ ተቀምጦ ስግደቱን ይቀበላል ሊላቸው በተገባ ነበረ። እንደሱ አላለም። ሕፃን በግርግም ላይ ተኝቷል፣ በጨርቅ ተጠቅልሏል፣ አውራጣቱን ታስሯል ያላቸው። ያቺ ግርግም የከብቶች ገለባ መቃሚያ ናት፣ ከደንጋ የተሰራች የመቃብሩ ምሳሌ ነበረች ያቺ የለበሳት ጨርቅም የ ጲላጦስ ወታደሮች ወደ ቀራንዮ ሲወስዱት አነገስንህ ብለው ያለበሱት ልብሱ ምሳሌ ነበረች። የአውዳጣቱ መታሰርም ስለኛ፣ ስለሁላችን የግድ እንግዲህ ተታሰረው የእስሩ መሰረት ነበረች። እና እንግዲህ ያ የልደቱ ስራ አፈጻጸም የልደቱ ታሪክ ሁሉ የመስቀሉን ብስራት የሚያሳይ ፕላን ነበር ማለት ይቻላል። አንድ መሀንዲስ ቤት ለመስራት መጀመሪያ ፕላኑን ያዘጋጃል። አንድ ሰዓሊም ሙሉውን ስዕል ከመሳሉ በፊት መጀመሪያ ንድፉን ያዘጋጃል። ይህም በልደት የተፈጸመ ስራ ሁሉ በቀራሚው ለተፈጸመው እንደ ፕላን፣ እንደ ንድፍ ነበረ እና ሁሉም በዚያ ታየ፣ በዚያ ስዕል ታየ አውራሱን ታስሮ በደንብ ተጠቅሎ በግርግም ተኝቶ ሁሉም በዚያው ታየ እና እነዚያ የሰማይ ሰራዊት በሰማይ ለእግዚአብሔር ምስጋና፣ በምድርም ሰላም ፍቅሩን ለሰው ልጆች ሆነ ብለው የዕለተ ስቅለቱን መዝሙር በዕለተ ልደት ዘመሩት። እንግዲህ ቤተ ክርስቲያን ከዛሬ ጀምሮ ነው መስቀሉን የምታበስር ተወለደ፣ ተሰቀለ ብላ የምታስተምረው ይህ ነው። በኢትዮጵያ ቤተክርስቲያን የኖረው መሰረታዊ ተስፋ ፊልጶስ ጃንደረባውን ያጠምቀው በቀረበ ጊዜ እንደ በግ ለመታረድ መጣ ነው ያለው፣ መጣ ነው ያለው። ያ መጣ የሚለው ቃል የተፈጸመ በዕለተ ልደት ነው። ከዚያ ጊዜ ጀምሮ የስራ ተራ መፈጸም ነው እንጂ ፍጻሜው ያን ዕለት ነበረ ያለቀ። ስለዚህ በሰማይ ለእግዚአብሔር ምስጋና፣ በምድርም ሰላም ፍቅሩን ለሰው ልጆች ሆነ ብለው ዘመሩ። እኛም በዚሁ ቅዱስ ስሙን እናመሰግናለን። አምላካችን በረከተ ልደቱንም በረከተ መስቀሉንም እንዲያሳትፈን ፈቃድ ይሁንልን።